የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ፣ እንደምን ዋላችሁ። በዛሬው የማኅበራዊ መገናኛ ዘዴዎች ቅኝት ሳምንቱን በማኅበራዊ መገናኛ ዘዴዎች ከተዘገቡ ጉዳዮች የብዙዎችን አስተያየት የሳቡ ሦስት ርዕሶችን መርጠናል። የኑሮ ውድነት፣ በኢትዮጵያ ምስራቅ ወለጋ ውስጥ ሰላማዊ ሰዎች ተገደሉ መባሉና ዩናይትድ ስቴትስ በኤርትራ ጄኔራል ላይ የጣለችው ማዕቀብ ናቸው። በዚሁ ቅደም ተከተል ይሰማሉ። አስተያየት ሰጪዎቹን በሙሉ ባንቱታን የጠራ ነው። ኢትዮጵያ ውስጥ የምግብ ሸቀጥ፣ የቤት ኪራይና የትራንስፖርት አገልግሎትን የመሳሰሉ የመሠረታዊ ሸቀጦችና አገልግሎቶች ዋጋ ከጊዜ ወደ ጊዜ እያሻቀበ መምጣቱ የብር የምንዛሪ አቅም ደግሞ ሲበዛ ማሽቆልቆሉ በተደጋጋሚ ተዘግቧል። የዋጋ ንረቱም በተለይ አነስተኛ ገቢ ባለው ሕዝብ ላይ ከፍተኛ ችግር ማሳደሩንም ባለሙያዎች ምክንያት እየጠቀሱ በየጊዜው አስታውቀዋልም። በያዝነው ሳምንት ከባህር ዳር የደረሰን ዘገባ እንደሚያመለክተው ደግሞ አምና 3500 ብር ይሸጥ የነበረ አንድ ኩንታል ጤፍ ዘንድሮም 5300 ብር ገብቷል። 12 ብር የነበረ የልብስ ማጠቢያ ሳሙና ወደ 28 ብር አሻቅቧል። ሁሴን አሊ በፌስቡክ ባሰፈሩት አስተያየት ለዋጋ ንረቱም የመንግሥት ባለሥልጣናትን ተጠያቂ ያደርጋሉ። ተቋሙን ከላይኛው እስከ ታችኛው መዋቅር ድረስ የሚመሩት ተሿሚዎችና ባለሙያዎች አላግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እንወስዳለን ብለው በሚዲያ ያወራሉ። ይሁን እንጂ አንጀታቸው እንደማይጨክን ከአሁን በፊት ከተነገረው ተመሳሳይ ፉከራ እየተለየ እንደማይሆንም ህዝቡ ጠንቅቆ ያውቃል ይላሉ። ሁሴን አሊ ፋህሚ ጋልሞ ግን ለዋጋው ንረት ኢትዮጵያ ውስጥ የሚደረገውን ጦርነትና ግጭት የቆሰቆሱ ያሏቸውን ወገኖች ይወቅሳሉ። ጥይትና እንጀራ፣ ፉከራና ሽብሸባም፣ ጦርነትና ልማት አብረው የማይሄዱ ነገሮች ናቸው ይላሉ። ፋህሚ በፌስቡክ ቃል አጋኖም ጨምረውበታል። ምን ለማለት ነው? ቀጠሉ። ያልዘራችሁትን አታጭዱም ግፋ በለው ብላችሁ የጦርነት ነጋሪት ጎሽማችሁ ይሉና በርግማን ያሳርጋሉ። ጎፍታ ሜጫም የሥራችሁን ይስጣችሁ ብለው ብሌን አስፋው በፌስቡክ ጊዜው ያመጣብን ነው፣ ጊዜው ይመልሰው ብለውት ርፍ ኤሏን እስማኤል ደግሞም ያባይን ልጅ ውሃ ጠማውን ተርተዋል። የጤፍ ሀገር በሚባለው ጎጃም አንድ ኩንታል ጤፍ 5300 ብር ማውጣቱን ነው መሰለኝ። ማክሲሚሊያን ታፓር በፌስቡክ ከወሬ በዘለለ መሬት ላይ የወረደ ተግባር መንግሥት ሊሠራ ይገባል ይላሉ። ወደ ሌላኛው ርዕስ እንለፍ። ምስራቅ ወለጋ ኪራም ወረዳ የሸኔ ታጣቂ የተባሉ ከ200 በላይ የአማራ ተወላጆችን ገደሉ፣ አርባ ሺህ ግድም አፈናቀሉ ስለመባሉ እና የኦሮሚያ መስተዳድር መልስን ባጠናቀርንበት ዘገባችን ላይ የተሰጠ አስተያየት ነው። ዘገባው በማኅበራዊ መገናኛ ዘዴም በራዲዮንም የተሰራጨው በዚህ ሳምንት ነበረ። አስተያየቱ ብዙ ነው። ያው ብዙ አስተያየት ግን እንደተለመደው በስድብ ቅጥፈት፣ ከዘገባው ጋር ባልተገናኘ ስሜት ያደፈ ነው። ጥቂቱን እናሰማችሁ። መንገሻ ፈንታው በፌስቡክ በእንግሊዝኛ ያሰፈሩት አስተያየት በጥያቄ ይጀምራል። አሜሪካ፣ አምኒስቲ ኢንተርናሽናል፣ የጸጥታው ጥበቃ ምክር ቤት የት አሉ ይላል ጥያቄው። ራሳቸው መለሱ፣ ለአማራ ሕዝብ ድምፅ የሚሆን ማንም የለም ብለው። አያንቱ በዳዳ በፌስቡክ ይህ ሸኔ ኦሮሞን አይወክልም ይላሉ። በቃል አጋኖ ነው ባሳረጋ አረፍተ ነገራቸው ቀጠሉ። ይሄ የወያኔ እጅ ሥራ የሆነ ቆሻሻ ቡድን ከአማራ በላይ ኦሮሞን ነው ያዋረደው እያሉ አያንቱ ናቸው። ሌንጮ ጃል ለዶች ቬለ በእንግሊዝኛ በጻፉት ኢሜይል፣ ዶች ቬለ በተለይ በትዊተር ያሰራጫውን ዘገባም ያስተካክል ይላሉ። ሌንጮ እንደሚሉት ሸኔ ማለት የኦሮሞ ነጻ አውጭ ጦር ኦነጦ በምህጻሩ ነው። ዶቼ ቬለ ኦነጦ የዋህ አማሮችን ገደለ ብሎ ዘግበዋል ባይ ናቸው። ይህ ኦነጦ በተደጋጋሚ እያስተባበለው ምርመራ እንዲደረግ የጠየቀበት ጉዳይም ስለሆነ ይላሉ ሌንጮ ጃል። ዜናው ውሸት ነው ብለው ታረፉ። ሌንጮም የዶቼ ቬለን ዜና በቅጡ አላነበቡትም ወይም አውቀው አጣመውታል። ምክንያት አንድ፣ ዶቼ ቬለ ሸኔ ማለት የኦሮሞ ነጻ አውጪ ጦር ነው አላለም። ምክንያት ሁለት፣ ሸኔ ገደለም አላለም። ያለው የሸኔ ታጣቂዎች የተባሉ ነው። የተባሉና ናቸው ሁለት የተለያዩ ነገሮች መሆናቸውን ሌንጮ ቢገባቸው ጥሩ ነበረ። አልገባቸውም ወይም እንዲገባቸው አልፈለጉም። ምክንያት ሶስት ዘገባው የአይን ምስክሮችን ከግድያው ያመለጡና ሟቾችን ቀበርን ያሉ ሰዎችን አስተያየት መሠረት አድርጎ የተጠናቀረም ኋላ ላይ ደግሞ የኦሮሚያ መስተዳድር ባለሥልጣናትን አስተያየት ያካተተም ዘገባ ነው። ታዲያ ሌንጮ ለምን ካዱት? ምክንያት አራት የኦሮሞ ነፃ አውጪ ጦር ዜናውን ደጋግሞ የሚያስተባብለው ዜናው ከመሰራጨቱ በፊት ይሆን? በነገራችን ላይ አቶ ሌንጮ፣ ምናልባት ሌሎችም የኦሮሞ ነፃ አውጪ ጦርን የምትወክሉ ከሆነ በቀጥታ ማስተባበያ መስጠት ትችላላችሁ። ሁለት ነገሮችን ማሟላት ግን ግዴታ ነው። አንደኛው ኃላፊነትዎን የሚገልጽ መረጃና ሁለተኛው ሙሉ አድራሻውን መግለጽ። ለትክክለኛና ሚዛናዊ መረጃ አሁንም ዶቸ ቬሌን ይከታተሉ። ግን በትክክል ይከታተሉ። ሊሙ ጂንቶ በትዊተር በጥያቄ የተሸፈነ አስተያየት ሰጥተዋል። ለመሆኑ ሸኔማን ነው? የመጀመሪያው ጥያቄ ነው። የሆነው ሆኖ ዜናው ግን የአንድ ወገን ወሬላ ለመሆኑ ወይም ተገደሉ የተባሉትን ማንነትና ሚና ለማጣራት ጥረት አድርጋችኋል? ሁለተኛ ጥያቄ የአማራ ክልል ሰርጎ ገብ አለመሆናቸውን ምን ማረጋገጫ አላችሁ? ሶስተኛ ጥያቄ ዶክተር ጣሰው በትዊተር ገጽ በእንግሊዝኛ ባሰፈሩት መልእክት ብዙ የኦሮሞ ቡድናት ይህንን የዶች ቬለን መረጃ ለመካድ ይሞክራሉ ይላሉ። እኛ መረጃ አለን ቀጠሉ፣ የክልሉ መንግሥትም ጭፍጨፋውን በድብቅ ይደግፋል ይሉና የኦሮሞ አክቲቪስቶች እውነታውን ለመካድ የሚሞክሩት ለምንድን ነው? ይጠይቃሉ። አማራን መግደል ለኦሮሞ ጥሩ ኑሮ ያመጣል ብላችሁ ታስባላችሁ? ሌላ ጥያቄ ዶክተር ጣሰው ናቸው። መስፍን ድርቤ በፌስቡክ ዘር ማጽዳቱ እንደቀጠረ ነው። ከሚያስገድሏቸው በሰላም ቢያሰናብቷቸው ይሻላል። እባካችሁ ሰውን ባትፈሩ የፈጠራችሁን ፍሩ በማለት ይማጸናሉ። መሰረት ንጉሴ ሴት ናቸው በትዊተር ባሰፈሩት ጽሑፍ ሸኔ የሚባል ቡድን የለም፣ እነ ሺመልስ የሚመሩት ኦነግ እንጂ ሸኔ የዳቦስም ነው እያሉም ቀጠሉ። አወል ኸይር በፌስቡክ ኸይሩን ተመኙ ፈጣሪን ተማጸኑም። ከእንደዚህ ዐይነቱ ፈተና አላህ ይጠብቅን። የኢትዮጵያ ልጆች ማሰባቃተን ይሆን ይላሉ። ሦስተኛው ርዕስ ዩናይትድ ስቴትስ ባለፈው ሰኞ በኤርትራ የጦር ኃይሎች ጠቅላይ ታማጆር ሹም በጀኔራል ፊሊፖስ ወልደ ዮሐንስ ላይ የምጣኔ ሀብት ማዕቀብ መጣሏን በቃኘው ዘገባ ላይ ያተኩራል። ዩናይትድ ስቴትስ ማዕቀቡን የጣለችው ጄኔራሉ የሚያዙት ጦር ትግራይ ኢትዮጵያ ውስጥ በሰላማዊ ሰዎች ላይ ግፍ ውሏል በሚል ነው። ጎልያድ ሽታይዲንገር በፌስቡክ ማዕቀቡ ኤርትራን አይጎዳም አይነት አስተያየት ሰጥተዋል። የትግራይ ባለሀብቶች እንጂ ኤርትራውያን አሜሪካ ቤትም ንብረትም ገንዘብም የላቸውም ከድሮም ከአሜሪካ ጋር ችግር ስላለባቸው። የትግራይ ባለሀብቶች ግን በጣም ብዙ ገንዘብና ቤቶች፣ ፎቆች አሜሪካ እንዳላቸው ይታወቃል፣ ይላሉ ጎልያድ ሽታይንዲንገር። ይህ ለነሱ ማስጠንቀቂያ እንደሆነ በእርግጠኝነት እናውቃለን፣ አከሉ። ጎልያድ ሶልሶል ሶል አሜሪካ ኤርትራ ላይ ማዕቀብ ለመጣል መሯሯጧ ምን ያህል የወረደች ሀገር እንደሆነች ነው የሚያሳየው፣ ይላሉ ሶልሶል ሶል። በፌስቡክ ገዛኸኝ ገብሬ ግን ዋናው ሽማግሌ ካልተወገደ አካባቢው መታመሱ ይቀጥላል ይላል። ቅኝታችን አበቃ። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ